አዲሱ ወደ መድረኩ ብንመለስ ያለፈው ሳምንት እሁድ የተካሄደ ዝግጅት እንደመሆኑ ትኩስነቱ፣ ስሜቱ፣ አነጋጋሪነቱ አሁንም እንዳለ ነው እና አንዳንድ ከመድረኩ የነበሩ ሁኔታዎችን እናነሳለን። እስኪ ቀጥታ ወደ መድረኩ የሚመልሰን ከተሸላሚዎቹ አንዳቸውን የሚገልጽ ድምፅ እንስማ። የሚቀጥለው ተሸላሚዎችን ቻንስለር ለመለስ ሲታይ ነው። ታዋቂው ገጣሚ አስደናቂ ታሪክ የሚጀምረው ገና በአስራ ዘጠኝ ስልሳ ስድስት በእናቱ ማኅፀን ሆኖ እንግሊዝ አገር ሲገባ ነው። ለተወሰነ ጊዜ በማንነት ጥያቄ ሲንገላታ ራሱን ከፈተና ፈቅጦና አላቆ ይህችን ምድር መልሶ በብዕሩ የፈተናት የተዋጣላት ገጣሚና ጸሐፊ ነው። የማንቸስተሩን ቻንስለር ባለቅኔውን በቢቢሲ ቴሌቪዥን ፕሮግራሞች ትልልቅ ስራዎቹ ይታወቃል። ሌሎች መድረኮች ላይ ባቀረባቸው ንግግሮችም መድረኩን በእርግጥ የጥበብ ገጽታ የሰጠው ነው ንግግሩ። በ ሰባት ዓመቴ ኢትዮጵያን በዘጠኝ ዓመቴ ጥቁርነቴን አወክ ይላል። መንገዶች ያለፈው ለምን የስብጥሩንም ሁኔታ ያሳያል። ገጣሚ ያለ፣ የሙዚቃ ሰው አለ፣ የሳይንስ እና የምርምር ሰው አለ፣ እንዲሁም ደግሞ የመንፈሳዊ አባት አሉ፣ ለድሃ ለተጎዱ የቆሙ። እስኪ ባጭሩ ሰብሰብ ባድርገን መግለጽ ብንችል አቶ አክሊል ወድኑን ለእርሶ መጀመሪያ ምናልባት ቻንስለር ሌመን ለተጠቀሰ መስለሱ ልናገ ቻንስለር ሌመን በሀገራችን እንደሚባለው ለጉዲፈቻ ተሰጥቶ እናትና አባት የሌለው የነበረ ሰው ጊዜ ካለፈ በኋላ እኔ ማን ነኝ የሚለውን ጥያቄ ከመጣ በኋላ ራሱን ፈልጎ ያገኘና እንዲያውም የራሱንም እናትና አባት ፈልጎ ከማግኘቱ የሌላቸው ልጆች ተስፋ እንዳይቆርጡ የሚያደርግ በጣም ትልቅ አስተዋጽኦ ነው። የሚያስተምረን ከምንም ተነስቶ የአንድ ትልቅ ዩኒቨርሲቲ ቻንስለር መሆን ቀላል ነገር አይደለም። እና በቀላል መታየት የለበትም። እና በጣም የምናደንቀው ነው። ስለሌሎቹ ለመናገር ያህል ከአባ ከፍ ያለውን ጀምር። እንደ አጋጣሚ በአሜሪካን ኤምባሲ በኩል የቪዛ ችግር ስለደረሰባቸው ሳይመጡ ቀርተው እሳቸውን ወክሎ የመጡ ሰው አሉ እሳቸው በየመንገዱ ላይ የተጣሉ የተጣሉ ኢትዮጵያውያን ትንንሾች ልጆች እናት አባት የሌላቸውን የአእምሮ ድክመት ያለባቸውን ሰዎች ሰብስበው እኔ ራሴ ሄጄ ባለፈው መጋቢት ሄጄ አይቻቸዋለሁ። ብዙዎችን በሺ የሚቆጠሩ እያስተዳደሩ ያሉ ናቸው። እሳቸውም ባይኖሩም በሌሉበት ተከብረዋል። ወደፊትም ደግሞ እንደዚሁ ከእሳቸው ጋር ያለን እርዳታ እንቀጥላለን። ከዛ ቀጥሎ እዚሁ እናንተ አካባቢ ያሉት ዶክተር አምባቸው ረታ ባለፈው ሰላሳ ዓመታት ከአንድ ነጥብ ስድስት ሚሊዮን በላይ ለአካባቢውና ለኢትዮጵያ ልዩ ልዩ ለሆኑ ኮሚኒቲዎች በየወሩ አራት አራት ሺህ የአሜሪካን ብር እየሰጡ ለሰላሳ ዓመት የራሳቸውን ሙያ በመጠቀም የታመመውን በማከም ሌሎች ችግር የደረሰባቸውን ፓርትመንት በመስጠት እንደዚህ እንደዚህ የመሳሰለ ትልቅ አስተዋጽኦ ያደረጉና ምናልባትም እንደው እዚሁ ግብዣው ላይ ከመቶ ሀያ በላይ የሚሆኑ ዶክተሮች መጥተው ከዛም ዶክተር ማየገነት በተለይ ለሴቶች መብት ተከራካሪ የነበሩ በእውቀታቸውም ጥልቀት ያላቸው ጸሐፊ እና ብዙ ጊዜ ለዴሞክራሲ፣ ለሰላምና ለሰው መብት ተከራካሪ የነበሩ በአጭር የተቀጩ በመሆናቸው እሳቸውን ማስታወስ ስለሚገባን እሳቸውንም አድርገናል። ቴዎድሮስ ካሳውን ቴዲ አፍሮ ተብሎ የሚጠራው በጣም ዝነኛ የሆነው ወጣት ሙዚቀኛ መቼም እኛ ኢትዮጵያውያን ስን በምናከብረው ጊዜ የእኛ የታሪካችን ማህደር ማንነታችንን፣ ጀግንነታችንን፣ ነጻነታችንን ብስል በሆነ ቋንቋ በሙዚቃው ታላላቆችንም ሆነ ወጣቶችን ያነሳሳ አገር ወዳድ እንዲሆኑ ሃይማኖታቸውንም እንደተናገረው እንዲያጠነክሩ በያሉበት ማንኛውም ሃይማኖት ቢሆናቸው እና እግዚአብሔርን እንዲያምኑ የሚያደርግና የኢትዮጵያን ታሪክ በቀላል መንገድ በሙዚቃ ያስደሰተን በመሆኑ ብዙ ደጋፊ ስላሉት ነው። ከዛም ቀጥሎ ሌላ እንደዚሁ ተመሳሳይ ስም ያለው ቴዲ አለማየሁ የሚባል ከሎስ አንጀለስ ዶክተርስ ፎር አፍሪካ የሚባል ድርጅት በፈጥሮ ኢትዮጵያንም እንደዚህ ሜዲካል ኢኩፕመንት የመሳሰሉትን ቁሳቁስ ነገሮች ከሌሎች ጋር በመተባበር የረዳና አፍሪካን ከፍ አድርጎ የያዘና ከኢትዮጵያም ወጥቶ አፍሪካን እንደ አንድ ኮንቲነንት አድርገን ያዝ በማለት በልዩ ልዩ አፍሪካ ሀገሮች ውስጥ እየተዘዋወረ አንዳንድ እርዳታ የሚያደርግ ገና ወጣት ነው። ግን ፕሬዚዳንት ኦባማ የኖቤል ፕራይስ ሲያገኙ አይ ኮንሲደር ዚስ አ ኮል ቱ አክሽን እንዳሉት አይዞህ እንግዲህ በአለምከው ነገር ግፋበት እና አትቁም ለማለት የተሰጠው ነው። ቀጥሎም ዶክተር ዛኪ ሸሪፍ የሚባል ሳይንቲስት ወይም ሜዲካል ዶክተር በተለይ በካንሰር ሪሰርች ውስጥ የታወቀ እና በአካባቢውም ደግሞ ከሞዝሊም ኮሚኒቲ የመጣ ነው። እርቅን የሚፈልግ፣ ሰላምን ይኖር የሚጥር እና በኮሚኒቲ ውስጥ ብዙ ነገር የሚሰራ በአስራ አራት ዓመቱ ከኢትዮጵያ ስኮላርሺፕ አግኝቶ የመጀመሪያው የአላባማ ዩኒቨርሲቲ ተማሪ ሆኖ ገና በአስራ አራት ዓመቱ ነው የጀመረው ኮሌጅ እዚህ መጥቶ። በጣም ጥልቅ ያለው ሰው ነው። ያው በንግግሩም ላይ እንዳያችሁት የሰጠውን ምክር ሰምተናል። በመጨረሻውም ደግሞ አርቲስቱ መሐመድ አህመድ ነው። መቼም አንቱ መባል የሚገባው ነው ግን አንተ እያልን ስላደግን ግን ፍቅራችንን እንገልጽለታለን። እሱ እንግዲህ ያለፈውን ጄኔሬሽን ከሚመጣው ጋራ ያልተፋቀሩትን የሚያፋቅር ዘፈን፣ የተፋቀሩትን የሚያጠናክር ዘፈን የሰጠና ጀግንነታችንን እንደዚሁም እንደ ቴዲ አፍሮ ማንነታችንን እያንጸባረቀ ከአምሳ ዓመት በላይ ኢትዮጵያንና ኢትዮጵያውያን እያገለገለ በጣም የምንወደውና የሚያፈቅረው እና በተለይ ደግሞ ትሑትነቱ እና ርህሩነቱ በፊቱ ላይ የሚታይና ራሱን ከፍ አድርጎ የማየ በመሆኑ የኢትዮጵያ ሕዝብ ምስጋና እንዲያቀርብለት በሕይወት እንዳለ እንዲደረግለት በማድረግ እሱንም አክብረናል። ክሩም ነው አሁን 25 ዓመት ሙሉ ስትሰሩ እንዴት ነው የምትመርጡት እንግዶቹን አንልም። የዛሬ 20 ዓመት የሰራነው ነጥብ ናጠብ ነው። እዚህ ጥያቄ ነው በምርጫችሁ ግን፣ በየዓመቱ የሚደረገው ምርጫ እርግጥ በድምፅ ብልጫንም የሚተላለፈው ውሳኔ እንደው አቶ አክሊሉም አቶ ተስፋዬም ብንያም ደግሞ በውጭም ሆነ ታያዋለ ሲድ እንዴት ከሌመረጠ የእስካሁኑ ምርጫ መቶ መቶ አመርቂ ነበር። አቶ አክሊሉ መጀመር ይችላሉ ይችላል ወጣቱን ይችላል ሁልጊዜ የምንስማማበት ከሆነ መቶ በመቶ ይሆናል። ዋናው ነገር ለእያንዳንዱ ተመራጭ ከአንድ እስከ አስር ነጥብ እንሰጠዋለን። ቦርድ አባሎች ይህን ሰውዬ አስር እሰጠዋለሁ ይላል። ለምሳሌ ማህሙድ አህመድን አስር ሰጥቻለሁ አንዱ ካለ አንዱ ደግሞ ዘጠኝ አንዱ ስምንት ሊሰጠው ይችላል። ሌላው ደግሞ ለሌላው አስር ሰጥቶ ለዚህኛው ስምንት ሊሰጥ ይችላል። ያንን ስንደምረው ከፍ ያለውን ውጤት ከፍተኛ ባህል ያገኘውን ሀያ ሰው ረዘሜ ተሰጥቶን ከሆነ አምስት ስድስት ከሆነ የምናከብረው የሚቀሩ ይኖራሉ የሚቀሩ ይኖራሉ። በዛ ቁጥሩ ይነግረናል። እና የቦርዱ አባል ተከራክሮ ነው እንግዲህ እዛ ላይ የሚደርሰው እያንዳንዳችን እያንዳንዱን ተመራጭ ወስደን ለቦርዱ እናስረዳለን። የሚጠየቀውን ጥያቄ ለመመለስ እንጥራለን። ከዛ በኋላ ቦርዱ ይመርጣል። ዴሞክራሲ ስለሆነ የምትወደውም ሰው ባይመረጥ አንድ የቦርዱ ምርጫ እንትን ካለ ዴሞክራሲ ስለሆነ በዛው ነው የምንሄደው። ተስፋ ያንጠጠባለት በጣም ጥሩ ጥያቄ ነው የጠየቅከው። እርግጥ በሚስጥር ነው ቦት የምናደርገው፣ የሚሰጠው በቦት ነው። ያ ምርጫ ከተደረገ በኋላ ሁላችንም ውሳን ቢሃይነት በአንድ ላይ ድምጽ ይሆናል በአንድ ድምጽ ይሆናልምታጸ ግን የሚገባበት ነገር በሙሉ በእውነቱ ቀላል አይደለም። ምክንያቱም እያንዳንዱ ለዚህ ድርጅት ትልቅ ፍቅር ስላለው ነው እንዲዘልቅም ስለምን ጁስ አንድ ነጥብ ለመጨፍ እኔ ለመጀመሪያ ጊዜ በዚህ አመት ነው በምርጫው የሚከበሩ ሰዎች በመምረጥ የተሳተፉት። ስለዚህ የመጀመሪያ አመቴን ቢሆን ሂደቱ ግን ያው እስከዛሬ ድረስ የነበረውን ሂደት ነው ተከትሎ የተደረገው። ቁጭት የላችሁም ወይ የሚለው እውነት አንድ ቁጭት ያለኝ እኔ ኢትዮጵያ የጀግኖች ድሃ አይደለችም፣ ብዙ የሚከበሩ ሰዎች አሉና፣ ቁጭት ከሆነ የሚሆነው ብዙ ሰው ማክበር አለመቻል አንችል እስከዛሬ የተመረጡት ከአስራ ዘጠኝ ዘጠና ሶስት ጀምሮ እስካሁን እስከ ሁለት ሺ አስራ ሰባት ስማቸውን ብንከታተለው በጣም በጣም በጣም ለኢትዮጵያ ከፍ ያለ አስተዋጽዖ ያበረከቱ ህብረተሰቡ የሚያምንባቸው አንገት የማያስ እየደፉ እና በርካታ ስራ የሰሩ ናቸው እና በዛ በኩል ምንም ቁጭት የለብንም፣ ግን ቁጥሩ ማነሱ ካልሆነ በስተቀር ይሄ ምናልባትም በቀጥታ ወደ ተከታዩ ጥያቄ ይወስዳል። በዚያ የማለዳ እድሜው ሲድ ገና ዳዴ እያለ ባለበት በ1992 እንደ አውሮፓውያን የዘመን አቆጣጠር የመጀመሪያውን ክብረ በዓላችሁን ስታደርጉ ታዳሚዎቻችሁን ከግምት ካስገባን አስገባን ሰላሳ አምስት ሰዎች እንደነበሩ ጠቁማቸዋል። አንድ ታሪኩን በሚገልጽ ጽሑፍ ላይ የተመለከትኩት በዚያ ጊዜ አልነበርኩም። ምናልባት የሽልማቱም ደረጃ ይዘቱም ጓደኛሞች ቀደም ብለን እንዳስተዋወቅ ነው የጀመሩት በቅንነት እናድርግ ከሚለው በቀር አቅም በሌለበት ሰዓት ስለነበረ፣ እስኪ አስታውሱን ማን ለውቅና በቃ በሂደት የነበሩትን የሚታወቁ ሰዎችን አንድ አምስቱን ብናስታውስ የመጀመሪያውን ግን ካስታወሳቸው የመጀመሪያው አንዱ አንጋፋው እዚሁ ስላለ እኔ ልናገርለት ራሱን ማስታወቅ ላይፈልግ ይችላል እና እኛ ጓደኛሞቹ ተሰብስበን የመጀመሪያውን ሲድን ለማክበር ስንፈልግ መጀመሪያችን ስለሆነ አቶ ተስፋዬ ኃይሌ እዚህ ብዙ ጊዜ የቆየ ነው። በአጼ ኃይለ ሥላሴ ጊዜ የመጣ ነው። ከዛ መጥቶ ብዙ ሰዎች ዘመዶችንም ሆነ ራቅ ያሉ ዘመዶችን እዚህ ሀገር እንዲመጡ አድርጎ ብዙ ትልቅ ደረጃ ላይ የደረሱ ሰዎች ነበሩ። በዛን ጊዜም እንኳን እሱን ለምን አናከብረውም? ራሱን ከቤተሰብ ጀምረን ያም ተቀባይነት ካለው ወደ ሌላ እንሄዳለን ተባለ። እንዳጋጣሚ ሆኖ የኔ ልጅ ደግሞ ስምንተኛ ክፍል ተማሪ ነበረች ገና ማሁን የምታዩታላችሁ ተማሪዎች የምታስተዋወቀው ዶክተር መና ደምሴ ነች። በዛን ጊዜ ስምንተኛ ክፍል ሆና ከዛ በኋላ ከአስራ ሁለተኛ ክፍል ነው ያደረግነው። ከሲል ባለስልጣናት ጋር የጀመርነውን ውይይት እንመለስበታለን። pe a și suriate de în tu răsnesc sloc din desambrai de I'm sorry, I'm sorry, I'm sorry, I'm sorry, I'm sorry, I'm sorry, I'm sorry, I'm sorry, I'm sorry, I'm sorry, I'm sorry, I'm sorry, I'm sorry, I'm sorry, I'm sorry, I'm sorry, I'm sorry, I'm sorry, I'm sorry, I'm sorry, I'm sorry, I'm sorry, I'm sorry, I'm sorry, I'm sorry, I'm sorry, I'm sorry, I'm sorry, I'm sorry, I'm sorry, I'm sorry, I'm sorry, I'm sorry, I'm sorry, I'm sorry, I'm sorry, I'm sorry, I'm sorry, I'm sorry, I'm sorry, I'm sorry, I'm sorry, I'm sorry, I'm sorry, I'm sorry, I'm sorry, I'm sorry, I'm sorry, I'm sorry, I'm sorry, I'm sorry, i am i'm gonna you